የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 18 2015 ዓ ም ዝግጅታችን ጀመረ።

ኢትዮጵያ ለአደገኛ የፖለቲካ አጀንዳ ሲባል እየተፈጠሩ ያሉ መሰረተ ቢስ ውንጀላዎች ናቸው ያለቻቸውን እንደምታወግዝ አስታወቀች። ከሆሮ ጉድርና ምስራቅ ወለጋ ዞኖች በጸጥታ ችግር የተፈናቀሉ ሰዎች ሰብአዊ እርዳታ እየቀረበላቸው እንዳልሆነ

አስታወቁ እነዚህ በምሽቱ መሰናዷችን ከምናነሳቸው አብይ ጉዳዮች ጥቂቶቹ ናቸው ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረገጽ ፕሮዲውሰራችን አበባየው ገበያውም

አብረውን ያመሻሉ። የምሽቱ ተረኛ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።

ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዶ ነኝ። ለአደገኛ የፖለቲካ አጀንዳ ሲባል እየተፈጠሩ ያሉ መሰረተ ቢስ ውንጀላዎች ናቸው ያለቻቸውን እንደምታወግዝ ኢትዮጵያ አስታወቀች። በኢትዮጵያ ላይ ያልተረጋገጡና ፖለቲካዊ አላማ ያላቸውን ውንጀላዎች ከሚያቀርቡ ካላቸው ሀገሮችና ተቋማት ጋር ያለውን ግንኙነት እንደሚያጤን የኢትዮጵያ መንግስት ዛሬ በሰጠው መግለጫ አመልክቷል።

ይሁን እንጂ እነዚህን አገሮችና ተቋማት መንግስት በስም አልጠቀሳቸውም። መግለጫውን ካወጣው ከመንግስት ኮሚኒኬሽን አገልግሎት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳከም። በደቡብ አፍሪካ እየተካሄደ ያለው የሰላም ንግግር ዛሬ አራተኛ ቀኑን የያዘ ሲሆን ዩናይትድ ስቴትስ የሰሜን ኢትዮጵያው ግጭት እንዲቆም የጀመረችውን ዲፕሎማሲያዊ ጥረት ገፍታበታለች። የሀገሪቱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚሁ የሰሜን ኢትዮጵያ ግጭት ዙሪያ

ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር ካናዳ ላይ መወያየታቸውን ገልጸዋል። የኢትዮጵያ መንግሥት በዛሬው መግለጫው ማንነታቸውን በግልጽ ሳይጠቅስ አንዳንዶች ሲል የጠራቸው አካላት የሚችሉትን ሁሉ በማድረግ ህወሓትን ለማዳን እየተረባረቡ ነው ሲል ከሷል። በሌላ ዜና የኢትዮጵያ ቀይ መስቀል ማኅበር በፌስቡክ ገጹ ባወጣው መግለጫ

በትግራይ ክልል አድዋ ተሰማርተው በግጭት የተጎዱ ወገኖችን በማገዝ ላይ የነበሩ ያላቸው አንድ የማህበሩ አባል ከአድዋ ወደ ወልቃይት አዲረመፅ ሆስፒታል ቁስለኞችን ለማድረስ በተንቀሳቀሱበት ወቅት ቁስለኞቹን ጨምሮ በታጣቂ ኃይሎች በተደረገባቸው ጥቃት ተገድለዋል ብሏል። አድማጮች፣ ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።

ይህ በእንዲህ እንዳለ በሰሜን ኢትዮጵያ ትግራይ ክልል በመካሄድ ላይ ያለው ጦርነትና የሰብአዊ እርዳታ እንዳይገባ መታገድ በሚሊዮን የሚቆጠሩ ሰዎችን ጤናና ሕይወት አደጋ ላይ ጥሏል ሲል የዓለም ጤና ድርጅት አስታውቋል። ሊሳ ሽላይን ከጀኔቫ የላከችውን ዘገባ ስመኝሽ የቆየት አቅርበዋለች።

የዓለም ጤና ድርጅት እንዳለው በተለያዩ የኢትዮጵያ አካባቢዎች 13.1 ሚሊዮን ሰዎች የጤና እንክብካቤና ሰብአዊ እርዳታ ያስፈልጋቸዋል። ከነዚህ ውስጥ 5.2 ሚሊዮን በላይ የሚሆኑት የሚገኙት ትግራይ ውስጥ ነው። በኢትዮጵያ መንግስትና በህወሀት መካከል የሚካሄደው ግጭት ከሁለት ዓመት ገደማ በፊት ከተቀሰቀሰ ወዲህ ወደ ትግራይ የሚገባው የሰብአዊ እርዳታ የተገደበ ነው። ለሰብአዊ እርዳታ ሲባል ለአምስት ወራት የዘለቀው የኋለኛው የተኩስ

አቆም ስምምነት ከሁለት ወር በፊት በመፍረሱ የየብስና የአየር ትራንስፖርት እንዲሁም ሰብአዊ እርዳታ

ተቋርጧል። ኢልሃም አብደላሂ ኑር በኢትዮጵያ የዓለም ጤና ድርጅት የአደጋ ሁኔታ አያያዝና የአጣዳፊ ሁኔታ ኦፕሬሽን ቡድን መሪ ሲሆኑ ከትግራይ ህዝብ 89 ከመቶ የሚሆነው የምግብ ዋስትና እጦት ላይ እንዳለና 29 ከመቶ የሚሆኑት ከአምስት ዓመት በታች ያሉ ህጻናት ደግሞ ከፍተኛ የተመጣጠነ ምግብ እጥረት እንዳለባቸው ይገልጻሉ።

የተወሰነ ምግብ እጥረት ያለባቸው ልጆች ብዙ ጊዜ ይታመማሉ። አስቸኳይ ሕክምና እርዳታም ያስፈልጋቸዋል። አብዛኞቹ ሆስፒታል መተኛትና በየሰዓቱ ክትትል ይፈልጋሉ።

በሚታመሙበት ጊዜም በሽታ ይጠናባቸዋል። በብዛትም ይሞታሉ። 55 ከመቶ የሚሆኑት ነፍሰ ጡርና የሚያጠቡ እናቶችም እንዲሁ ከባድ የተመጣጠነ ምግብ እጥረት ተጠቂ መሆናቸውንና እነሱም ለሕመምና ለሞት የተጋለጡ ናቸው ብለዋል። የድርጅቱ የአስቸኳይ ጊዜ አደጋዎች ዳይሬክተር አልታፊ ሙሳኒ በበኩላቸው በሽታ ድንበር የማያውቅና እንደ ኩፍኝ፣ ወባና አንትራክስ የመሳሰሉ በሽታዎች ሊስፋፉ የሚችሉ መሆኑን በትግራይ በትግራይና በዙሪያው ባሉ

ያሉ አካባቢዎች ማስተዋላቸውን ተናግረዋል። በመሆኑም መከታተልና በቁጥጥር ስር ማዋል አስፈላጊ መሆኑን የገለጹ ሲሆን በሰሜን ኢትዮጵያ ግን የጤና ስርዓቱ ከአቅም በላይ እየሰራ ወይም ጭራሽ የሌለ መሆኑን አስምረውበታል። ሙሳኔ አክለው የዓለም ጤና ድርጅት ምን አይነት በሽታዎች እንዳሉና ህመምተኞችንም ለማከምም ሆነ ሌሎች ሰዎች በበሽታው እንዳይያዙ ለማድረግ ምን መደረግ እንዳለበት ያውቃል። ነገር ግን ድርጅቱ ትግራይ ክልል ውስጥ ለመድረስ ያለው አቅም

ውስን ነው ብለዋል። የዓለም ጤና ድርጅት ህይወት አድን ክትባቶችን፣ ነዳጅና አስፈላጊ መድኃኒቶችን ወደ አካባቢው ማድረስ አለመቻሉን በመግለጽም የሁኔታውን እጅግ አሳሳቢነት አስረድተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በኡጋንዳ መዲና ካምፓላ በሚገኙ ሶስት የተለያዩ ትምህርት ቤቶች ውስጥ የሚማሩ ስድስት ህጻናት በኢቦላ መያያዛቸው ተነግሯል።

አንደኛው ህፃን በተውሳኩ ህይወቱን ተነጥቋል። ስድስቱ ህፃናት በአንድ መንደር እንደሚኖሩ እና አንድ በበሽታው ምክንያት ከሞተ ሰው እንደተላለፈባቸው የአገሪቱ የጤና ሚኒስትር ዶክተር ጄን ሩት አሰንግ አስታውቀዋል። ከልጆቹ ጋር ግንኙነት ሊኖራቸው ይችላሉ የተባሉ አንድ መቶ ሰባ ሰዎች መለየታቸውንና ክትትል እየተደረገ መሆኑንም ሚኒስትሩ ጨምረው ገልጸዋል። በሽታው የተስፋፋው የታመሙ ሰዎች ወደ ሆስፒታል መሄድ በመተዋቸው ነው ብለዋል።

ባለፈው መስከረም አንድ የ24 ዓመት ግለሰብ በምርመራ ኢቦላ እንደተገኘበት ከታወቀ በኋላ የኡጋንዳ መንግስት በሽታው መከሰቱን አውጀዋል። እንደ አሶሲትድ ፕሬስ ዘገባ ከሆነ እስካሁን 31 ሰዎች በበሽታው ሲሞቱ 109 ደግሞ ተይዘዋል። የታንዛኒያ የንግድ መዲና ዳሬ ሰላም የመጠጥ ውሃ ምንጭ የሆነው ሩቭ ወንዝ በድርቅ ምክንያት መጠኑ በመቀነሱ ውሃ በራሽን ለማከፋፈል መገደዳቸውን ባለስልጣናት አስታውቀዋል።

እንደ ኤኤፍፒ ዜና ወኪል ዘገባ ከሆነ አምስት ነጥብ አምስት ሚሊዮን ነዋሪዎች ያሏት የፓሲፊክ ውቅያኖሷ ከተማ ነዋሪዎች የቧንቧ ውሃ ከዚህ በኋላ የሚያገኙት አንድ ቀን እየዘለሉ እንደሆነ በውሃና ጽዳት ባለስልጣን ተነግሯቸዋል። እንደ አየሩ ሁኔታና የወንዙ ውሃ መጠን መቀነስ ወይም መጨመር ውሃውን የማዳረስ ፕሮግራሙ በየሳምንቱ ሊሻሻል ይችላል ብሏል ባለስልጣን መስሪያ ቤቱ። እንደ ሌሎቹ የምስራቅ አፍሪካ ጎረቤቶቿ ሁሉ ታንዛኒያም የዝናብ እጥረት ገጥሟታል።

የአየር ትንበሪያ ባለሙያዎች የድርቀት ጊዜው ሊራዘም እንደሚችል እያስጠነቀቁ ነው። ከሩቭ ወንዝ የሚገኘው ውሃ በቀን ከሚያቀርበው 466 ሚሊየን ሊትር ወደ 300 ሚሊየን ሊትር መቀነሱና ዳሬ ሰላም በቀን 500 ሚሊየን ሊትር እንደሚያስፈልግ አታውቋል። የታንዛኒያ የሰሜን ጎረቤቶች የሆኑት ኬንያ፣ ሶማሊያ እና ኢትዮጵያ ዝናቡ ለአራት ወቅቶች ሳይመጣ በመቅረቱ ከ40 ዓመታት ወዲህ ታይቶ የማይታወቅ ቸነፈር ገጥሟቸዋል።

ከሁለት ዓመታት በፊት የደቡብ አፍሪካው ፕሬዝደንት ስሪል ራማፎሳ የገጠር ቤት ውስጥ ዘራፊዎች በመግባታቸውን ተከትሎ በተደረገ ምርመራ አራት ሚሊዮን ዶላር የቤት ዕቃ ውስጥ ተደብቆ በመገኘቱ ጉዳይ ላይ የሚደረገው ምርመራ ሁለት ዓመት ሊወስድ እንደሚችል የሀገሪቱ እንባ ጠባቂ አስታውቀዋል።

ቅሌቱ ባለፈው ሰኔ ይፋ የሆነው የቀድሞው የሀገሪቱ የስለላ ተቋም አለቃ በፕሬዝዳንቱ የገጠር ቤት አራት ሚሊዮን ዶላር ተደብቆ መገኘቱንና እንዲሁም ለዘረፋ የገቡትን ሰዎች በማሳፈን ምስጢር እንዳያወጡ ጉቦ ሰጥተዋል ብለው ለፖሊስ ሪፖርት ካደረጉ በኋላ ነው። በሁለት ዓመት ውስጥ ምርመራውን ማጠናቀቅ እንደሚሹና ይህን የሚያደርጉትም የሀገሪቱን የፖለቲካ የጊዜ ሰሌዳ ተከትለው እንዳልሆነ የእንባ ጠባቂ ተቋሙ ኃላፊ ኮሌካ ጋሌካ ተናግረዋል።

የእንባ ጠባቂ ተቋሙና ፖሊስ በ69 ዓመቱ ፕሬዝደንት ላይ የቀረበውን በህገወጥ መንገድ የተገኘን ገንዘብ ህጋዊ የማድረግ ውንጀላ በመመርመር ላይ ናቸው። እንደ ኤኤፍፒ ዘገባ ከሆነ ተቋሙ ለፕሬዝደንት ራማፎሳ 31 ጥያቄዎችን ልኮ በሁለት ሳምንት ውስጥ መልስ እንዲሰጡ ጠይቆ የነበረ ቢሆንም ፕሬዝደንቱ ቀኑ ይራዘምልኝ በማለታቸው ተጨማሪ ጊዜ ተሰጥቷቸዋል።

የቀድሞ ነጋዴና የሰራተኛ ማህበር መሪ የሆኑት ራማፎሳ በእንደ አውሮፓያን አቆጣጠር 2018 ዓ ም ፕሬዝደንትነቱን ወንበር ያገኙት ከእርሳቸው በፊት ከነበሩትና የሥልጣን ዘመናቸው በሙስና ከጎደፈው ጃኮብ ዙማ ይልቅ ከሙስና ጋር ያልተነካኩ ሆነው ራሳቸውን በማቅረባቸው ነው ተብሏል። የእስራኤል የጸጥታ ኃይሎች ሁለት ፍልስጤማዊ ተዋጊዎችን ዛሬ ዌስት ባንክ ውስጥ መግደላቸውን የፍልስጤም ወገን ሲያስታውቅ የእስራኤል ሰራዊት ደግሞ

ግድያው በመኪና ሆነው ወደ ወታደሮቹ በመተኮሳቸው በተሰጠ የአጸፋ ተኩስ ምክንያት የመጣ ነው ብሏል። ናብለስ በተባለችው ከተማ ውስጥ ባለ የወታደሮች ኬላ ላይ አንድ አልፎ ሂያጅ መኪና ተኩስ ከከፈተ በኋላ ሁለት ተጠርጣሪ መኪናዎች ላይ ተኩስ መክፈታቸውን የእስራኤል ሰራዊት አስታውቋል። በተኩሱ የተጎዳበት ወታደር እንደሌለ ሰራዊቱ ጨምሮ ገልጿል። በእስራኤል በተያያዘችው ዌስት ባንክ ውስጥ ላለፉት ጥቂት ወራት ግጭትና ግድያ እየተባባሰ ይገኛል ሲል ሮይተርስ የዜና ወኪል ዘግቧል።

የፍልስጤም ጤና ሚኒስቴር ሟቾቹ የ35 እና የ47 ዓመት ዕድሜ ያላቸው ወንዶች መሆናቸውንና አንድ ሦስተኛ ሰው ቁስለኛ መሆኑን አስታውቋል። የፍልስጤም ፕሬዝደንት መሐሙድ አባስ ንቅናቄ ከሆነው ፋታህ ንቅናቄ የተፈጠረው አል አቅሳ ብርጌድ ሁለቱ የተገደሉት ወታደሮች አባላቱ መሆናቸውን አስታውቋል።

የፍልስጤም ሲቪል ዘብም ሟቾቹ አባሎች የነበሩ ብሏል። የፍልስጤም የውጭ ጉዳይ ሚኒስቴር ግድያውን አውግዞ እስራኤል ሙሉ ለሙሉ ኃላፊነቱን ትወስዳለች ብሏል። እስራኤል በመጪው ማክሰኞ ምርጫ ለማድረግ በምትዘጋጅበት በዚህ ወቅት ሁከቱ እየተባባሰ መጥቷል። በያዝነው የፈረንጆች ዓመት ብቻ የእስራኤል ጦር ከአንድ መቶ በላይ ፍልስጤማውያንን በዌስት ባንክ ሲገድል የፍልስጤም ወገን ደግሞ ሀያ ሰዎችን ገድሏል። አራት የእስራኤል ወታደሮችም ሕይወታቸውን አጥተዋል።

በመጨረሻም አድማጮች፣ ሰሜን ኮሪያ ሁለት ባሊስቲክ ሚሳይል ዛሬ ማስወንጨፏን የደቡብ ኮሪያ ሰራዊት አስታውቋል። በዚህም ከአሜሪካና አጋሮቿ ጋር ያለውን ውጥረት አባብሳለች ተብሏል። ሰሜን ኮሪያ ሁለት የአጭር ርቀት ባሊስቲክ ሚሳይሎችን በምስራቅ ድንበሯ በኩል ወደ ባህር መተኮሷን የደቡብ ኮሪያ ጣምራ ጦር አስታውቋል። ሚሳይሎቹ ደቡብ ኮሪያን ከሚያገናኘው ግዛት እንደተተኮሱም ታውቋል። በአካባቢው ያለው የአሜሪካ ኢንዶ ፓሲፊክ እዝ ተኩሱ በዜጎቿ

በግዛቷም ሆነ በሸሪኮቿ ላይ የሚያስከትለው አደጋ ባይኖርም የሰሜን ኮሪያን የመሳሪያ ፕሮግራም አፍራሽ ተጽዕኖን የሚያመላክት ነው ሲል አስታውቋል። ሰሜን ኮሪያ በያዝነው የፈረንጆች ዓመት በቁጥር እስካሁን ከፍተኛ የሆነውንና 46 ሚሳይሎችን አስወንጭፋለች። የባሊስቲክ ሚሳይል እንቅስቃሴ እንዳታደርግ በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ የታገደችው ሰሜን ኮሪያ በዚህ ዓመት 46 ጊዜ ውሳኔውን ጥሳለች ማለት ነው።

ፒዮንግያንግ በቅርቡ ሰባተኛውን የኒኩሌር ሙከራ እንደምታደርግም በስፋት እየተጠበቀ ነው። ይህም ከአምስት ዓመታት ወዲህ የመጀመሪያው ሊሆን ነው ተብሏል። ሙከራው ሰሜን ኮሪያ የኒኩሌር ፕሮግራሟን በከፍተኛ ደረጃ እያከናወነች መሆኑንና ይህም እጅግ አስጊ ጉዳይ መሆኑን የዓለም አቀፉ አቶሚክ ኃይል ድርጅት ኃላፊ ራፋኤል ግሮሲ ተናግረዋል። ተስፋችን የኒኩሌር ሙከራው እንዳይደረግ ነው፣ ነገሮች የሚያሳዩት ግን ተቃራኒውን ነው ብለዋል ኃላፊው።

ከአራት ቀናት በፊት አንድ የሰሜን ኮሪያ የንግድ መርከብ የባህር ድንበሩን አልፎ ከገባ በኋላ ሁለቱ ኮሪያዎች የማስጠንቀቂያ ተኩስ ተለዋውጠዋል። አሜሪካና ደቡብ ኮሪያ በአካባቢው የሚያደርጉትን የጋራ ወታደራዊ ልምምድ እንደቀጠሉ ነው። ክቡራትና ክቡራን፣ የምሽቱ ዜና በዚሁ ተጠናቋል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። መልካም ምሽት።

እንግዱን ለዓለም ዜናዎቹ እናመሰግናለን በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ጥቅምት 18 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት ቻችንን በፌስቡክ

አት ቪኦኤ አምሃሪክ ወይም ደግሞ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ መከታተል ትችላላችሁ። አስተያየት ካላችሁ በዋትሳፕ የስልክ መስመራችን ሲደመር እና አንድ ምልክትን ከፊት በማስቀደም ሁለት ዜሮ ሁለት ሁለት ሃምሳ አንድ ሰላሳ አምስት ዜሮ አምስት በማለት በድምጽ መልእክታችሁን ቀርታችሁ ብታስቀምጡልን ይደርሰናል። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባችን ነው የምናልፈው።

በኢትዮጵያ ላይ ያልተረጋገጡና ፖለቲካዊ ዓላማ ያላቸውን ውንጀላዎች ከሚያቀርቡ ካላቸው ሀገሮችና ተቋማት ጋር ያለውን ግንኙነት እንደሚያጤን የኢትዮጵያ መንግስት ዛሬ በሰጠው መግለጫ አመልክቷል። ይሁን እንጂ እነዚህን ሀገሮችና ተቋማት መንግስት በስም አልጠቀሰም። የዚህን ዜና ዝርዝር በስፋት ወደ በኋላ ላይ እንመለስበታለን። ከዛ በፊት ወደ ኦሮሚያ እናልፍና ከኦሮሚያ ክልል ሆሮ ጉዱሩና ምስራቅ ወለጋ ዞኖች በጸጥታ ችግር ተፈናቅለው በአሙሩን ወረዳ

ገምሳ ከተማና ኪረሙ ወረዳ ውስጥ በተለያዩ ስፍራዎች መጠለላቸውን የሚናገሩ ሰዎች ሰብአዊ ድጋፍ እየቀረበላቸው እንደሆነ አስታውቀዋል።

መንግስት በአስቸኳይ ድጋፍ እንዲያደርግላቸውም የአሜሪካ ድምጽ ያነጋገራቸው እነዚህ ተፈናቃዮች ጠይቀዋል። ከሁለት የወለጋ ዞኖች የተፈናቀሉ ከ178 ሺህ በላይ ሰዎች በተለያዩ መጠለያዎችና ዘመድ ጋር ተጠግተው እንደሚገኙ የገለጸው የኦሮሚያ የአደጋ ስጋት ቅነሳ ስራ አመራር ኮሚሽን ወደ ነቀምቴ ከተማ እህል ማድረሱንና ድጋፉን ጸጥታ ችግር ባለባቸው አካባቢዎች እያጓጓዘ እንደሚገኝ አስታውቋል። ናኮር መልካ ዝርዝር ዘገባ አለው።

ከኦሮሚያ ሆሮ ጉድሮ ወለጋ ዞን ውስጥ በጸጥታ ችግር ተፈናቅለው በአሙሩ ወረዳ ገምሳ ከተማ ውስጥ በዘመድ ቤት እንዲሁም በላስቲክ ከለላ መጠለላቸውም በስልክ ከገለጹት መካከል በደህንነት ስጋት ምክንያት ስሜን መግለጽ አልፈልግም ያሉት ግለሰብ በጸጥታ ችግር ሳቢያ ከተፈናቀሉ ሁለት ሳምንት ቢሆናቸውም ከመንግስት ድጋፍ አለማግኘታቸውን ተናግረዋል። በዚህም ሳቢያ ከአሙሩ ወረዳ

ምግር ቀበሌ ውስጥ የተፈናቀሉ አራት መቶ አስራ ስምንት አባወራዎች እና በእነሱ የሚተዳደሩ በርካታ ሰዎች ችግር ላይ መውደቃቸውን የገለጹት አካ ምግር ይባላል ባወራ 4መቶ አፍሪ ቀበሌያችን ምግር ይባላል። አራት መቶ አስራ ስምንት አባወራዎች ናቸው ከነ ቤተሰባቸው የተፈናቀሉት። እኔ ከአስራ ሦስት የቤተሰብ አባላት ጋር ነው ተፈናቅዬ አገምሳ በተባለ ስፍራ ያለሁት። የመንግስት ኃላፊዎችን ስንጠይቃቸው ሪፖርት እናደርግላቸዋለን

ድጋፍ ይደርሳቸዋል ይሉናል። ነገር ግን እስካሁን የደረሰን የለም። ወዳጅ ዘመድ በሰጠን ቤት ውስጥ ነው ሶስት፣ አራት እንዲሁም አምስት አባወራ እየሆንን ተደራርበን እየኖርን የምንገኘው።

ግለሰቡ የጸጥታ አካላት ሰሞኑ ወደ ስፍራው ማቅናታቸውን በመጠቆም ድጋፍ እንዲደረግላቸውም ለወረዳው የመንግስት ስራ ኃላፊዎች ጥያቄ አቅርበው ምላሻቸውም በመጠባበቅ ላይ መሆናቸውን ጨምረው ተናግረዋል። በተያያዘ ከምስራቅ ወለጋ ዞን ኪረሙ ወረዳ ውስጥ ባለፈው ሶስት ሳምንት በጸጥታ ችግር ሳቢያ መፈናቀላቸውን የተናገሩ ስማቸውን እንዲጠቀስ ያልፈቀዱ ግለሰብም ከሰባት የቤተሰባቸው አባላት ጋር ተፈናቅለው በኪረሙ ወረዳ ፖሊስ ጣቢያ

አካባቢ መስፈራቸውን በመግለጽ የተቀሩት ደግሞ ሌሎች ወረዳዎች ውስጥ ወደሚገኙት ዘመዶቻቸው መሸሻቸውን ገልጸዋል። አንዮትና ደጋማ ከነግረገር ከእኔ ጋር ያሉ ቤተሰቦቼ ቢያንስ ሰባት ናቸው። የተወሰኑቱ በአሙር ወረዳ ፖሊስ ጣቢያ አካባቢ ሲሰፍሩ፣ ሌሎቹ ደግሞ ወደ ጊዳ እና ዘመዶቻቸው ወደሚገኙባቸው ስፍራ ሁሉ

ተበታትነው ይገኛሉ። በብዛት ግን እዛው የወረዳ ከተማ መሃል ተሰብስቦ ነው ህዝቡ የሚገኘው። ከ12 ሺህ በላይ የሚሆን ህዝብ ጾሙን ውሎ እያደረ ይገኛል። የሚበላውም ሆነ የሚጠጣው ነገር የለውም ሲሉ ተናግረዋል።

ከዚህ ቀደም የኦሮሚያ የአደጋ ስጋት ስራ አመራር ኮሚሽን ተብሎ የሚታወቀውና በአዋጅ ስያሜው ወደ ቡሳ ጎኖፋ መቀየሩ ከጥቂት ወራት በፊት ይፋ የተደረገው ኮሚሽን ምክትል ኃላፊ አቶ ገረመ ሊቃ ለአሜሪካ ድምፅ እንዳስረዱት በተለይ ምስራቅ ወለጋ ዞን ውስጥ ለሚገኙ ከ117 ሺ በላይ ተፈናቃዮች ሰብአዊ ድጋፍ ለማድረስ ተደረገ ስላሉት እንቅስቃሴ አብራርተዋል። ለገባ፣ አኖሌ፣ ገራ፣ ቶርባ፣ ሴሰረነሚ፣ ጉቃኤ፣ ኒካን አዳለት

በምስራቅ ወለጋ ውስጥ ከሚገኙ ሰባት ወረዳዎች ውስጥ የተፈናቀሉ ከ117 ሺህ በላይ የሚሆኑ ሰዎች አብዛኛዎቹ ወደ ከተማ፣ ሌሎቹ ዘመዶቻቸው ጋር፣ ሌሎችን በተለያዩ ስፍራዎች ተጠልለው ይገኛሉ። ለእነሱ ባለፈው ሶስት ወር 60 ሺህ ኩንታል የሚሆን የእህል ድጋፍ ተልኮላቸዋል። አሁንም ሰሞኑን ከ25 ሺህ በላይ የሚሆን የእህል ድጋፍ ወደ ስፍራው ልከናል። የተቻለውም በቀጥታ ወደ ወረዳዎቹ

የቀረውን ነቀምቴ ካወረድን በኋላ ዞኖቹ እንዲያደርሱ ስናደርግ ነበር ነው ያሉት። አቶ ገረሞ በሆሮ ጉድሮ ወለጋ ውስጥ ለሚገኙ ከ61 ሺህ ለሚልቁ ተፈናቃዮችም እንዲሁ ድጋፍ ተደርጓል ካሉ በኋላ ድጋፉን ወደ ሻምቡ ከተማ በማድረስ ወደ የወረዳዎቹ እንዲሰራጭ የተደረገውን ጥረትም እንዲሁ ገልጸዋል። ሆሮ ጉድሮ ወለጋራ፣ አኖለ፣ ሰዲ ኬሳ፣ ኬሱማ፣ ያለጋ አምሮ

የሆሮ ጉድሩን በተመለከተም ከሶስት ወረዳዎች ማለትም ከጃርደጋ ጃርቴ አምሩና ሆሮ ቡሉቅ ከሁለት ሳምንት በፊት የተፈናቀሉ ከ61 ሺ በላይ የሚሆኑ ሰዎችን ለመርዳት የእህልና ቤት ውስጥ ቁሳቁስ ድጋፍ አድርገናል ነው ያሉት የኦሮሚያ ቡሳ ጎኖፋ ምክትል ኃላፊ አቶ ገረሞ። በሌሎችም የኦሮሚያ ዞኖች ውስጥ ጸጥታን ጨምሮ በሌሎችም ምክንያቶች ለተፈናቀሉና

ድጋፍ ለሚሹ ዜጎች ለመድረስ ተሰርተዋል ያሉትን ገልጸዋል። በችግር ውስጥ የነበሩ ተፈናቃዮች በቋሚነት እየተረዱ ነው። በተለይ በምዕራብና ሰሜን ሸዋ የሚገኙ በጸጥታ ሳቢያ የተፈናቀሉ ዜጎችም ድጋፍ እየተደረገላቸው ነው። የጸጥታ ችግር ባለበት ቦታ በጸጥታ ኃይል ታጅቦ ድጋፍ እንዲደርስ እየተደረገ ነው። ለአብነት ያህልም የሻምቡን ጨምሮ

በሶስት ወለጋ ዞኖች ድጋፍ የተወሰደው በእጀባ ነው ሲሉ ተናግረዋል። ተፈናቃዮችን መልሶ ለማቋቋም የሚደረጉ ጥረቶችንም ምክትል ኃላፊው አብራርተዋል። ለሚል ለሚፍ ወይም ወገን ለወገን እንደራሽ ነው በማለት ህዝቡ እርስ በራሱ እንዲተጋገዝ ይጠበቃል። እንዲህም እያደረገ ነው። ለዚህም ስኬት አማነት

በህብረተሰቡ መካከል ግንዛቤ እየተሰጠም ነው። የክልልና ፌዴራል መንግስትም መልሶ የማቋቋም ስራውን ተግባራዊ ለማድረግ ግብረሰናይ ከሆኑ ድርጅቶች ጋር በጋራ እንደሚሰሩ ይጠበቃል

ነው ያሉት። በኦሮሚያ ክልል ውስጥ በዚህ ዓመት በጸጥታ ችግር እንዲሁም በድርቅና ድህነት ሳቢያ 3.7 ሚሊዮን የሚሆኑ ሰዎች በህብረተሰቡና መንግስት ድጋፍ እየኖሩ እንደሚገኙ የኦሮሚያ ቡሳ ጎኖፍ አስታውቋል። በተያያዘ የተባበሩት መንግስታት የሰብአዊ ድጋፎች ማስተባበሪያ ጽህፈት ቤት ዩኤን ኦቻ በኦሮሚያ ክልል ውስጥ በተለይም በወለጋ ዞኖች ውስጥ በቀጠለው ግጭት ወደ አማራ ክልል የሚደረጉ መፈናቅሎች ቀጥለዋል ሲል ባለፈው ሳምንት ውስጥ አስታውቋል። ከኦሮሚያ የተፈናቀሉ በርካታ ሰዎች በጎጃም፣ ሰሜን ሸዋ፣ ደቡብ

ያለው ዋጉምራ እንዲሁም ባህር ዳርና ደብረ ብርሃን ከተሞች ውስጥ ተጠልለው እንደሚገኙ አረጋግጠዋል ሲል አክሏል መስሪያ ቤቱ። የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜያት ባወጣቸው መግለጫዎች በምዕራብ ኦሮሚያ የጸጥታ ስጋት መኖሩንና ትኩረት እንደሚሻ ሲያስታውቅ ቆይቷል። ኮሚሽኑ የዜጎች የመኖር መብትና ደህንነት እንዲጠበቅ ሲያሳስብ መቆየቱም ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሄት ይቀጥላል።

በአማራ ክልል ያለው የቱሪዝም እንቅስቃሴ ከሰሜን ኢትዮጵያው ጦርነትና ከኮሮና ቫይረስ ስርጭት ጋር በተያያዘ መቀዛቀዙ ከፍተኛ ተጽዕኖ ማሳደሩን ከዘርፉ ጋር የተገናኘ ስራ የሚሰሩ ነጋዴዎችና የክልሉ መንግስት አስታውቀዋል። ከባህር ዳር በቅርብ ርቀት በምትገኘው ዘጌ ከተማ ኡራ ኪዳነ ምሕረት ዙሪያ ነዋየ ቅዱሳንንና ሌሎች የስጦታ እቃዎችን የሚሸጡ ነጋዴዎች ለምሳሌ በጎብኚዎች ቁጥር መቀነስ ምክንያት ገዢ ማጣታቸውን ይናገራል

ይነገራሉ። የአማራ ክልል ባህልና ቱሪዝም ቢሮ በበኩሉ ዘርፉ በኮቪድ እና በሰሜኑ ኢትዮጵያ ጦርነት ምክንያት በመቀዛቀዙ ከግማሽ ቢሊዮን ብር በላይ ማጣቱን አመልክቷል። የአገር ውስጥ ጎብኚዎች ቁጥር ግን በተሻለ ሁኔታ ላይ ይገኛል ብሏል። አስቴር ምስጋና ተጨማሪውን ይዛለች።

ወጣት ግርማ ታረቀኝ በዘጌ ኡራ ኪዳነ ምሕረት ቤተ ክርስቲያን አካባቢ የብራና ስዕሎችን በመሳልና በመሸጥ እንደሚተዳደር ይናገራል። ከቅርብ ጊዜ ወዲህ ግን ጎብኚ በመጥፋቱ የሚወደውን የስዕል ስራ ለመተው እየተገደደ እንደሆነም ያስረዳል። አሁን የቱሪስት ፍሰቱ

ከ95 ፐርሰንት የለውም። አሁን ላይ ግን የቱሪዝም ፍሰቱ ሞቷል። በእኛ ብቻ ሳይሆን ጠቅላላ ሀገሪቱ ላይ ማለት ነው። ምክንያቱም ጦርነቱ አለ። ከጦርነቱ ሚጀምር ኮቪዱ ቀደመ። ከኮቪዱ ጦርነት እያለ አሁን እዚህ አካባቢ ኤሪያ ደግሞ በቱሪስት ስለሚስተዳደሩ በቱሪስት የሚስተዳደሩ አጋ እንትን ደግሞ ማህበረሰብ ሞቷል። አሁን ላይ ማለት ነው። አንደኛው እኔ ነኝ ተጎጂ

ለምሳሌ ማለት ነው። ምክንያቱም ቱሪስትን ጠብቄ ነው ያው የምንሰራው። ሲቀጥል ደግሞ ቱሪስት ከሌለ ደግሞ እንዲሁ ስራሽን ትኩረት አሰጭበት። ምክንያቱም ይሄ እቃ አሁን ዛሬ ሰርተሽ ነገ ነገ ዋላ ማሸጭ ከሆነ ሌላ እቃ ብትሰሪ መበላሸት ስለሚሆን ወይም ደግሞ እንደዚህ ሆኑ ተደራራቢ ስለሚሆንብሽ ተስፋ ትቆርጫለሽ። ወዲሁ ሲሄድ ግን የተለያየ ሀሳብ እየመጣልሽ ጭንቅላትሽም ሰፋ እያለ እያሰበ ይሄዳል። ገንዘብ ስታገኝ ማለት ነው የልፋትሽን ውጤት ስታገኝ እና አሁን ላይ የቱሪስት ስራው ወይነት

የሶስት ልጆች እናት እንደሆነች የምትናገረው ይታየሽ ሙጬ ለ12 ዓመታት ያህል በዚሁ ቤተ ክርስቲያን ዙሪያ የስጦታ እቃዎችንና የአካባቢውን ምርት በመሸጥ ልጆቿን እንዳሳደገች ትናገራለች። በመጀመሪያ ኮቪድ በኋላም በሰሜኑ የሀገሪቱ ክፍል የተከሰተው ጦርነት በንግድ ስራዋ ላይ ጥቁር ጥላ እንዳጠላባት እና ዘርፉን ለመቀየር እቅድ እንዳላት ነው የምታብራራው። ኪዳን ንብረት ትባላለች። እሷ በጣም በዓለም የታወቀች

እኛም እሷን ተስፋ አድርገን ቆመን እዚህ እሷን ብሎ የመጣ ይገዛናል ብለ በዚህ ምን ስለደረ እኛ ይሄ ምክንያቱም የምንለው በኮሮናውና በዚህ አሁን ደግሞ በፀጥታው ሁኔታ ነው እየቀዘቀዘ ይሄድ ነው። እና ያው መቼም ተስፋ ባለ መቁረጥ እንወጣለን። አንዳንድ ዕቃ ቢወስዱ የሚመጡት የውጪው ባይመጣም የአገር ውስጡ ይመጣል። ደሞ አንዳንድ ነው እንጂ የለም የሚመጣው ቀንሱ

በጣም ሊቀንስ እዚህ አካባቢ በማስጎብኘት ስራ የተሰማሩ ወጣቶች እንዲህ አይነት ችግር ገጥሟቸዋል? አዎ ብዙ ወጣት ነበረ፣ አሁን የሚሰራ ከዚህ ያው ብዙዎች አሁን ስራ በመጥፋት እየወጡ ናቸው። ወደ ሌላ ቦታ ሄደው እየሰሩ ናቸው። ያው ገበያው በመቀነሱ ከኮረና በፊት የነበረ ቃ በብዛት የገባል፣ ከዛ በፊት የገባል። እዛ በኋላ የለውም ያለውን ነው። አንዳንድ ሲመጣ እንግዳ የሚያነሳ የለውም

ብቻዬን እንግዲህ ሌላ ስራ ለመቀ በሸማ ስራ የተሰማራው ጌጤ አለሙ ተመሳሳይ ሀሳብ አንጸባርቋል። ጀምር ኮሮና ነው አብላጭ ጨሁድ ከዛም በኋላ ያለው ደግሞ አገሪቷ ጦርነቱ ወደኋላ ኋላ ያደረገ ይመስለል። ይሄ ነው እንጂ ከዚህ በፊት አቋረጠ ነበር በብዛት ብር ይገፍቶ ይመጣ ተጠቃሚ ነበራ ተጠቃሚ ነበር። አሁን ግን ምንም የለውም። ያው የቡና አትክልትና ጌሾ ብንለውም ደግሞ

አባይ ምን ምን እየወረደበት አስቸጋሪ ነው ያለው ነገር ይሄ ነው።

በዘጌ ከተማ ያለው የቱሪዝም እንቅስቃሴ መቀዛቀዝ በሌሎች የአማራ ክልል የቱሪስት መስህብ አካባቢዎች ያለውን ተመሳሳይ ሁኔታ ማሳያ ነው። የአማራ ክልል ባህልና ቱሪዝም ቢሮ የቱሪዝም ልማት ዳይሬክቶሬት ዳይሬክተር አቶ መልካሙ አዳም ኮቪድ እና በሰሜኑ የሀገሪቱ ክፍል የተከሰተው ጦርነት በተለይ የውጭ ሀገር ጎብኚዎችን ቁጥር ዜሮ በሚባል ደረጃ ቀንሶታል ብለዋል። በዚህም ክልሉ ከዘርፉ ከግማሽ ሚሊዮን ብር በላይ ገቢ ማጣቱን የገለጹት አቶ መልካሙ በአንጻሩ የሀገር ውስጥ

ውስጥ ጎብኚዎች ቁጥር የተሻለ መሆኑን ገልጸዋል። የነበረው የቱሪስት ክስተት ለምሳሌ የውጭ ሀገሩን እንደምንወስድ ወደ መቶ ሰባ ሁለት ሺ አንድ መቶ ሀያ ሰባት ገደማ ቱሪስቶች መዳረሻዎቻችን ጎብኝተው ነበር በዛን ጊዜ። አሁን ጦርነት ከተከሰተ በኋላ በተለይ አሁን የሌተስት ወይም የመጨረሻውን የሁለት ሺ አስራ አራት ውጤት ስናየው

ሀያ ሺህ ስምንት መቶ ሶስት ነው። ልዩነቱ እንግዲህ አንድ መቶ ሀምሳ አንድ ሺህ ሶስት መቶ ሀያ አራት የውጭ አገር ቱሪስት በጦርነቱ ምክንያት ቀርቷል ማለት ነው። ዝም ብለን ያለውን ዳታን እንኳ ስናወጣው ማለት ነው። ግን የፍሰቱ ምንድን ነው የፕሮሞሽኑ የሚያስሰጡ እድገት ያመጡ እድገት የሚያሳይ ነው እና ቋሚ እንኳ ቢሆን ይኸኛው ክፍል ልዩነት ፈጥሯል ማለት ነው በዚህ ምክንያት

ማግኘት የነበረብንን ክልሉ ማግኘት የነበረበትን ስምንት መቶ ሰማኒያ ሶስት ሚሊዮን አራት መቶ አስራ ሁለት ሺ ሁለት መቶ ዘጠና አራት ብር አቀናል ማለት ነው። ነጋዴዎች የሀገር ውስጥ ጎብኚዎችን በተመጣጣኝ ዋጋ ማገልገላቸው የገበያ ማጣትን ችግር በመጠኑን ሊቀርፍ እንደሚችል ዳይሬክተሩ ያምናሉ። የውጭ ሀገር ወይም እንደዚህ ጥሩ የጉብኝት ባህል ያላቸው ሕብረተሰብ ክፍሎች ጉዞ ሲያደርጉ ጉዞ ከሚያደርጉበት ወጪ አስር ፐርሰንቱ

ለተለያዩ ማስታወሻ እቃዎች፣ የስጦታ እቃዎች፣ የባህል እቃዎች በመግዛት ያውሉታል። አስበው ነው የሚሰሩት። ይሄን ይሄ ግን በሀገር ውስጥ ቱሪስቱ ግን አንዳንዱ ሲስተዋል አታያቸውም። እና በተለይ አሁን እንዲሁ በየመዳረሻዎች አካባቢ ያሉ በዋና ዋና ከተሞቻችን አካባቢ ያሉ እንደዚህ ለቱሪስትና ከሌላ አካባቢ ለሚንቀሳቀሰው ህብረተሰብ መዋል የሚችሉ የተለያዩ የባህል አልባሳት አሉ። የተለያዩ የስጦታ እቃዎች አሉ በተለያየ መልኩ የተሰሩ ማለት ነው።

ቦርሳ ሊሆን ይችላል። የተለያየ ማስታወሻ ያንዱ አካባቢ የሚያስታውስ ማለት ነውእና እነዚህም አካባቢዎች ላይ ማለት ነው ያገሩት ቱሪስቱ እግረ መንገዱን እነዚህን ነገሮች እንዲገዛ ፕሮሞት ማድረግም ያስፈልጋል። ደግሞ እነዚህ የስጦታ ዕቃ ምናምን አሁን እያሉ ያቀረቡ ያሉት ዋጋቸውን አንዱ ፕራይስን ማውረድ የማርኬቲንግ ስትራቴጂ ነው፣ የገበያ ማፈላለግ ስትራቴጂ። አንዳንዱ እንግዲህ የተለያየ ፕሮሞሽን ሊሰራ ይችላል። ፕራይስ ደግሞ አንዱ ነው።

በአማራ ክልል ከሶስት ዓመት በፊት የተመዘገበው የውጭ ሀገር ጎብኚዎች ቁጥር ከአንድ መቶ ሰባ ሺህ በላይ ሲሆን በቅርቡ በተደረገ ዳሰሳ ግን ቁጥሩ ወደ ሀያ ሺህ ዝቅ ማለቱን አመልክቷል። ከሶስት ዓመት በፊት የተመዘገበው የሀገር ውስጥ ጎብኚዎች ቁጥር ግን በተ ከአስራ አራት ሚሊዮን በላይ እንደነበር ጥናቱ ጠቁሟል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።

አድማጮች አሁን ቀደም ሲል ወደ አስተዋወቅ ነውና፣ የወቅታዊውን የኢትዮጵያ ሁኔታ ወደሚተነትነው ነው አብይ ጉዳይ ነው የምንመለሰው። በኢትዮጵያ ላይ ያልተረጋገጡና ፖለቲካዊ አላማ ያላቸውን ውንጀላዎች ከሚያቀርቡ ሀገሮችና ተቋማት ጋር ያለውን ግንኙነት እንደሚያጤን የኢትዮጵያ መንግስት ዛሬ በሰጠው መግለጫ አመልክቷል። ይሁን እንጂ እነዚህ ሀገሮችና ተቋማትን ግን መንግስት በስም አልጠቀሳቸውም። መግለጫውን ካወጣው ከመንግስት ኮሚኒኬሽን አገልግሎት ተጨማሪ መረጃ ለማግኘት ያደረግነው ጥ

መሰረትም ለጊዜው አልተሳካም። በደቡብ አፍሪካ እየተካሄደ ያለው የሰላም ንግግር ዛሬ አራተኛ ቀኑን የያዘ ሲሆን ዩናይትድ ስቴትስ የሰሜን ኢትዮጵያ ግጭት እንዲቆም የጀመረችውን ዲፕሎማሲያዊ ጥረት ቀጥላለች። የሀገሪቱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚሁ የሰሜን ኢትዮጵያ ግጭት ዙሪያ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀማት ጋር ካናዳ ላይ መወያየታቸውን ገልጸዋል።

የኢትዮጵያ መንግስት በዛሬው መግለጫው ማንነታቸውን በግልጽ ሳይጠቅስ አንዳንዶች ሲል የጠራቸው አካላት የሚችሉትን ሁሉ በማድረግ ህወሀትን ለማዳን እየተረባረቡ ነው ሲል ከሷል። በሌላ ዜና የኢትዮጵያ ቀይ መስቀል ማህበር በፌስቡኩ ባወጣው መግለጫ በትግራይ ክልል አድዋ ተሰማርተው በግጭት የተጎዱ ወገኖችን በማገዝ ላይ የነበሩ ያላቸው አንድ የማህበሩ አባል ከአድዋ ወደ ወልቃይት አዲረመጽ ሆስፒታል ቁስለኞችን ለማድረስ በተንቀሳቀሱ

በት ወቅት ቁስለኞቹን ጨምሮ በታጣቂ ኃይሎች በተደረገባቸው ጥቃት ተገድለዋል ብሏል። ኬኔዲ አባተ ዝርዝር ዘገባ አለው።

በኢትዮጵያ መንግስትና በህወሀት መካከል ባለፈው ማክሰኞ ጥቅምት 152015 ዓ ም በደቡብ አፍሪካ የተጀመረው የሰላም ንግግር ዛሬ አራተኛ ቀኑን ቢይዝም እስካሁን ስላለው ሂደት በየትኛውም አካል የተሰጠ መረጃ የለም። ይህ በእንዲህ እንዳለ ግጭቱ እንዲቆም ዩናይትድ ስቴትስ የምታደርገውን ዲፕሎማሲያዊ ግፊት የቀጠለች ሲሆን የአገሪቱ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚሁ የሰሜን ኢትዮጵያ ግጭት ዙሪያ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋ ኪ ማሃማት ጋር ተወያይተዋል። ሁለቱ አካላ

ት በካናዳ ኦታዋ ተገናኝተው መወያየታቸውን በትዊተር ገጻቸው ዛሬ ጥቅምት 18 የገለጹት ብሊንከን በሰሜን ኢትዮጵያ ሰላምን ለማስፈን ሊቀመንበሩ ሙሳፋኪና ፋኪ ና የአፍሪካ ህብረት ወሳኝ ናቸው ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪም እንዲሁ ከብሊንከን ጋር ውይይት ማድረጋቸውን በትዊተር ገጻቸው አረጋግጠዋል። ሆኖም ስለ ውይይታቸው ሁለቱም አካላት ዝርዝር መረጃ አልሰጡም። በአስቸኳይ ግጭቱን ማቆም የደቡብ አፍሪካው የሰላም ንግግር ቀዳሚ አጀንዳ መሆን አለበት ሲሉ ከሰ

ኑ በተደጋጋሚ የገለጹት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚህ ጉዳይ ላይ ከተባበሩት አረብ ኤምሬቶች ፕሬዝደንት መሐመድ ቢን ዛይድ ጋርም መወያየታቸውን በትላንቱ ትዊታቸው መግለጻቸው የሚታወስ ነው። በሌላ በኩል የኢትዮጵያ መንግስት በኮሚኒኬሽን አገልግሎት መስሪያ ቤቱ በኩል ዛሬ ባወጣው መግለጫ ኃላፊነት የጎደላቸው ሲል የገለጻቸውን አካላት ወንጅሏል። ለአደገኛ የፖለቲካ አጀንዳ ሲባል እየፈጠሯቸው የሚገኙ መሰረተ ቢስ ውንጀላዎችን ኢትዮጵያ

ታወግዛለች ብሏል መግለጫው። በምዕራባውያን የተለያዩ አካላት አማካኝነት በኢትዮጵያ ላይ የሚነዙ የሀሰት ስም ማጥፋቶችን የኢትዮጵያ መንግስት ፈጽሞ አይታገስም ሲልም አክሏል። እነዚህ አካላት ኢትዮጵያ ውስጥ የከፉ ወንጀሎች ሊፈጸሙ ይችላሉ በሚል ጊዜ ያለፈበት የህወሀት ፕሮፓጋንዳ ያለውን እንደ በቀቀን መድገማቸው አሳፋሪ ነው ብሏል። የኢትዮጵያ መንግስት የመንግስት ኮሚኒኬሽን አገልግሎት በመግለጫው የሚቀርቡት ክሶች ያልተጨበጡና ግምታዊ ናቸው በማለትም አጣ

ተቃጥሏቸዋል። ነሐሴ 18 2014 ዓ.ም ዳግም ያገረሻው የሰሜን ኢትዮጵያ ጦርነት መባባሱን ተከትሎ ጦርነቱ እንዲቆም ጥሪ ያቀረቡ የተለያዩ ዓለም አቀፍ አካላት በተለይ በኢትዮጵያ መንግስት ላይ ትኩረት ያደረጉ መግለጫዎችን ማውጣታቸው ይታወቃል። ዩናይትድ ስቴትስ፣ አንዳንድ የአውሮፓ ሀገራት፣ የአውሮፓ ህብረትና ሌሎችም አካላት ከጦርነቱ መቀጠል ጋር ተያይዞ ሊፈጠሩ የሚችሉ የጅምላ አረመኔያዊ ተግባራት ያሳስቡናል ያሉ ሲሆን

ጦርነቱ በአስቸኳይ እንዲቆም ያልተገደበ የሰብአዊ ድጋፍ አቅርቦት እንዲጀመር እና የኤርትራ ጦር ከሰሜን ኢትዮጵያ እንዲወጣ በተደጋጋሚ ጠይቀዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ባብ ሜኔንዴዝ ደግሞ አፋጣኝ የተኩስ አቁም ለማምጣት በኢትዮጵያ ያለውን ግጭት ለማስቆም እና ተጠያቂነትን ለማረጋገጥ ማዕቀብን ጨምሮ ሁሉንም መሳሪያዎች መጠቀም አለብን ያሉ ሲሆን እርሳቸውን ጨምሮ ዘጠኝ የሁለቱም ገዢ ፓርቲዎች ሴናተር

ሚኒስተሮች ለጠቅላይ ሚኒስትር አብይ አህመድ ከሶስት ቀናት በፊት በጻፉት ደብዳቤ የኢትዮጵያ መንግስት በደቡብ አፍሪካው የሰላም ንግግር ላይ ለመሳተፍ ያሳለፈውን ውሳኔ በደስታ ተቀብለው ከድርድሩ በፊት እንዲሁም ድርድሩ እየተካሄደ በሚቆይበት ጊዜ ግጭቱ እንዲቆምና ያልተገደበ ሰብአዊ አገልግሎት እንዲካሄድ አሳስበዋል። በተያያዘ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የሰሜን ኢትዮጵያው ግጭት ከቁጥጥር ውጭ እየሆነ ነው ሲሉ የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር

The yeah.

ቮልከር ቱርክ ደግሞ ሪፖርቶችን ጠቅሰው ሰላማዊ ሰዎችን ኢላማ በማድረግ በትግራይ የሚካሄደው የአየር ጥቃት ግጭቱ በሰላማዊ ሰዎች ላይ ያደረሰውን አስከፊ ጉዳት እያባባሰው ነው ማለታቸውን መዘገባችን ይታወቃል። የተባበሩት መንግስታት የጸጥታው ምክር ቤትም በኢትዮጵያ ጉዳይ ላይ ባለፈው ሳምንት በዝግ ስብሰባ አድርጎ ያለ ስምምነት መለያየቱ የሚታወስ ነው። ከሰሞኑ የሚቀርቡበትን ውንጀላዎች ያወገዘው የኢትዮጵያ መንግስት ታዲያ በስም ያልጠቀሳቸው አገሮችና ተቋ

ተቋማት የኢትዮጵያን መንግስት በማስጨነቅ በህወሓት ላይ እየወሰደ ያለውን የመከላከል እርምጃ ለማስቀየስ የሚችሉ መስሏቸው ከሆነ ተሳስተዋል ሲል በዛሬው መግለጫው አመልክቷል። ማንነታቸውን በግልጽ ሳይጠቅስ አንዳንዶች ሲል የጠራቸው አካላት

የሚችሉትን ሁሉ በማድረግ ህወሓትን ለማዳን እየተረባረቡ ነው ሲልም ከሷል። አክሎም አንዳንድ ምዕራባውያን ባለስልጣናት ጭምር ይህንን የሐሰት ክስ የሚነዙት ኢትዮጵያ ትዕዛዛቸውን አልቀበል ስላለቻቸው መሆኑን በይፋ መናገር ጀምረዋል ነው ያለው።

ለህወሓት ትወግናለች በሚል የሚቀርብባትን ክስ እንደማትቀበል የገለጸችው ዩናይትድ ስቴትስ ውግንናዬ ለሰላም ነው ስትል በውጭ ጉዳይ መስሪያ ቤቷ ቃል አቀባይ ኔድ ፕራይስ በኩል በቅርቡ መግለጿ የሚታወቅ ነው። ባለፈው ቅዳሜ ጥቅምት 12 እና በቀጣዩ ቀን ጥቅምት 13 2015 ዓ.ም ዩናይትድ ስቴትስና ሌሎችም አንዳንድ የምዕራቡ ዓለም መንግስታት የኢትዮጵያን ሉዓላዊነት በሚጻረር መልኩ ያደርጉታል ያሉትን ጣልቃ ገብነት በመቃወም በርካታ ኢትዮጵያውያን ሰልፍ መውጣታቸው

ሀሳባቸውን በማስመልከት ለተነሳላቸው ጥያቄ ሲመልሱም ውንጀላው ሐሰት ነው ብለው ነበር ኔድ ፕራይስ። ፖለቲካዊ ጫና ለማሳደር በሚል ከተለያዩ አካላት የሚቀርብብኝ የሀሰት ክስ ተበራክቷል የሚለው የኢትዮጵያ መንግስት በበኩሉ ይህ ጊዜ አመጣሽ የሀሰት ክስ መሬት ላይ ያለውን እውነታ ጨርሶ አይቀይረውም ነው ያለው። በዛሬው መግለጫው ይህንን ለመሰለው አደገኛ ስም ማጥፋት ምላሽ ሳይሰጡ ታግሶ ማለፍ የሚቻል ባለመሆኑ በከፋ መልኩ በኢትዮጵያ ላይ ያልተረጋገጡና ፖለቲካ

ሰማያዊ ዓላማ ያላቸውን ውንጀላዎች ከሚያቀርቡ አንዳንድ ሀገሮችና ተቋማት ጋር ያለውን ግንኙነት የኢትዮጵያ መንግስት መልሶ እንዲያጤን ተገዷል በማለትም በመግለጫው አመልክቷል። ይሁን እንጂ እነዚህን ሀገሮችና ተቋማት በስም አልጠቀሳቸውም። መግለጫውን ካወጣው ከመንግስት ኮሚኒኬሽን አገልግሎት ተጨማሪ መረጃ ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። የኢትዮጵያ መንግስት በዚህ ወር መጀመሪያ አካባቢ የኢትዮጵያን ሉዓላዊነትና የግዛት አንድነት በሚጻረሩ ድርጊቶቿ ገፍታበታለች

ላላት ለአየርላንድ መንግስት ከድርጊቷ እንድትታቀብ በመጠየቅ በጻፈው ደብዳቤ ላይ ይህ ካልሆነ የዲፕሎማሲያዊ ግንኙነታችንን አስፈላጊነት የምናጤን ይሆናል ማለቱ ይታወሳል። በተያያዘ ዜና የኢትዮጵያ መንግስት ኃይሎች ወደ ትግራይ ክልል ዋና ከተማ መቀሌ በመቃረብ ላይ ናቸው ያለው የብሪታንያው ዘ ኢኮኖሚስት ጋዜጣ በደቡብ አፍሪካ እየተካሄደ ያለው የሰላም ንግግር በጦር ሜዳ ድሎች ሊወሰን ይችላል ሲል በትናንትናው እለት ዘግቧል። በሰላም ድርድሩ ላይ ህወሃትን ወክለው

ሰው በመሳተፍ ላይ የሚገኙት የፓርቲው ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በትዊተር ገጻቸው ባሰፈሩት ጽሁፍ ይህን ዘገባ አጣጥለዋል። ዘ ኢኮኖሚስት የሰራው ዘገባ ሐሰት መሆኑን የገለጹት አቶ ጌታቸው የኢትዮጵያ ባለስልጣናትን ጨምሮ በርካቶች ይህን የሐሰት መረጃ የማይታበል ሐቅ አድርገው እየተቀበሉ ይመስላሉ ብለዋል። ለመቀሌ ቀርቧል የተባለው ጦርነት ከመዲናይቱ 160 ኪሎ ሜትር ርቃ በምትገኘው ኮረማ አካባቢ እየተካሄደ እንደሆነም ነው ያመለከቱት።

የህወሓት ታጣቂዎች ዋና አዛዥ ጀኔራል ታደሰ ወረደ ደግሞ ትናንት ለክልሉ መገናኛ ብዙሀን በሰጡት መግለጫ ጦርነቱ ዳግም ካገረሸበት ጊዜ አንስቶ ያለምንም ማቋረጥ ሌት ተቀን እየተካሄደ ነው ብለዋል። የኢትዮጵያ ጦር ዋና እቅድ ከተሞችን መቆጣጠር ነው ያሉት ጄኔራል ታደሰ በህይወት ለመቀጠል ሌላ አማራጭ ከሌለ እስከ መጨረሻው ድረስ መዋጋታችንን እንቀጥላለን ብለዋል።

የኢትዮጵያ መከላከያ ሰራዊት ቁልፍ የሚባሉ የትግራይ ከተሞችን መቆጣጠሩን ቀጥሏል ሲል ከጥቂት ቀናት በፊት የገለጸው የኢትዮጵያ መንግስት በበኩሉ ጦርነቱ ስለሚገኝበት ደረጃ ግን በግልጽ ያለው ነገር የለም። በሌላ ዜና የኢትዮጵያ ቀይ መስቀል ማህበር በፌስቡክ ገጹ ባወጣው መግለጫ አቶ መንግስት ምንይል የተባሉ የማህበሩ የሰሜን ጎንደር ቅርንጫፍ የአምቡላንስ ሹፌር በሰብአዊ የህይወት አድን ስራ ላይ እያሉ በታጣቂ ኃይሎች መገደላቸውን አስታውቋል። ማህበሩ በሰብአዊ ህይወት

ማዳን ስራ ላይ ወልቃይት አዲረመጽ ሆስፒታል ተመድበው አገልግሎት በመስጠት ላይ ነበሩ ያላቸው አቶ መንግስት በትግራይ ክልል አድዋ ተሰማርተው በግጭት የተጎዱ ወገኖችን በማገዝ ላይ ከነበሩ ሁለት አምቡላንሶች አንዱን በማሽከርከር ከአድዋ ወደ ወልቃይት አዲረመጽ ሆስፒታል ቁስለኞችን ለማድረስ በተንቀሳቀሱበት ወቅት ቁስለኞቹን ጨምሮ በታጣቂ ኃይሎች በተደረገባቸው ጥቃት ተገድለዋል ነው ያለው። በዚህ ጉዳይ ላይ በስልክ ተጨማሪ መረጃ የጠየቅናቸው የማህበሩ የኮሚኒኬሽን ጉዳዮች

ምክሮች ኃላፊ ዶክተር ሰለሞን አሊ ግድያው የተፈጸመው ከሁለት ቀናት በፊት ጥቅምት 16 መሆኑን ገልጸው ግድያውን ስለፈጸሙት ታጣቂዎች ማጣራት እየተደረገ መሆኑን ተናግረዋል። የኢትዮጵያ ቀይ መስቀል ማህበር በዛሬው መግለጫው ግድያውን በአጽንኦት እንደሚያወግዝ አመልክቷል። የሰሜን ኢትዮጵያው ጦርነት ከተጀመረበት ጊዜ አንስቶ ባሉት ያለፉት ሁለት ዓመታት ገደማ 26 የሰብአዊ ሰራተኞች ሕይወታቸውን አጥተዋል ሲል የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ከሳምንት

በፊት ባወጣው ሪፖርቱ አመልክቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ዝግጅታችን ይቀጥላል። ተከታዩ ዘገባ ደግሞ ከሚቀጥለው አመት ጀምሮ የዩኒቨርስቲ ፈተና መውጫ ሊሰጥ መሆኑን ይመለከታል። በኢትዮጵያ የትምህርት ጥራትን ለማሻሻል የሚደረገው ጥረት መቀጠሉን የገለጸው የትምህርት ሚኒስቴር ከሚቀጥለው አመት ጀምሮ ለዩኒቨርስቲ ተመራቂ ተማሪዎች የመውጫ ፈተና እንደሚሰጥ አስታውቋል። የትምህርት ጥራትን ለማሻሻል ሌሎች የተለያዩ ጥረቶች እንደሚደረጉም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። ምሁራን በበኩላቸው የመውጫ ፈተና መሰ

መበጠቱ ተመራቂዎች በሚቀጠሩበት ጊዜ ፍትሐዊ ውድድር እንዲያደርጉ ያግዛል፣ ተቀራራቢ ብቃት እንዲኖራቸውም ያስችላል ብለዋል። ሆኖም እርምጃው የራሱ የሆኑ ችግሮች እንደሚኖሩትም ምህራኑ ለአሜሪካ ድምጽ ገልጸዋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ተከታዩን ዘገባ ይዟል።

የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከሚቀጥለው ዓመት ጀምሮ ለከፍተኛ ትምህርት ተቋማት ተመራቂ ተማሪዎች ሀገራዊ የመውጫ ፈተና እንደሚሰጥ ገልጸዋል። በሚቀጥለው ዓመት በዓመቱ መጨረሻ ላይ የኮሌጅ መውጫ ፈተና ይሰጣል። በመጀመሪያ ጊዜ ዲግሪ ለማግኘት ዲግሪ በሚሰጥባቸው ትምህርቶች መሰረታዊ እውቀት መያዛቸውን የምናረጋግጥበት እንትን ይኖራል። ኮሌጆች ለተማሪዎቻቸው የሚሰጧቸው ፈተናዎች እና የሚሰጡት ዲግሪ አገራዊ ብቃትን የሚያመለክት ከሆነ

ዜን በእነኛ ትምህርቶች አገራዊ ፈተና ተፈትነው ማለፍ አለባቸው። የተማረ ሰው ያ የተማረውን ነገር ሪፍሌክት የሚያደርግ ነገር መሆን ነው እንጂ ሰርቲፊኬቶች መሆን ያለባቸው በጎን በአቋራጭ የሚገኙ ነገር መሆን ያለባቸውም። ይህን የማጥራት ስራ ነው የምንሰራው። ኤግዚት ኤግዛም አንዱ መሳሪያችን። በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ የሆኑት ዶክተር ደጀኔ ንጉሴ እርምጃው በተመራቂዎች መካከል የሚታየውን የብቃት ልዩነት ለማስተካከል ይጠቅማል ይላሉ።

ህሳብ የመጀመሪያ ዲግሪ ይዞ የሚወጣ ተማሪ ከአዲስ አበባ ዩኒቨርሲቲ ይውጣ፣ ከባህር ዳር ዩኒቨርሲቲ፣ ከዲላ ዩኒቨርሲቲ፣ ከጅማ ይውጣ፣ ከየትኛውም ግን በህሳብ የመጀመሪያ ዲግሪ ይዞ የሚወጣ ተማሪ ይዞ መውጣት ያለበት ብቃቶች ምን ምን አይነት ናቸው? አመለካከት እና ክህሎት የተቀመጡ ናቸው በሀገር አቀፍ ደረጃ። እና አሁን ባለው ግን በጣም ብዙ ልዩነቶች ይታያሉ። ስለዚህ ከየትኛውም ዩኒቨርሲቲ የምመረቅ ተማሪ በተመሳሳይ ዲግሪ ማለት ነው

በዚሁም መመዘኛ ስንመዘን እንግዲህ ተቀራራቢነት ያለው እውቀት ክህሎትና አመለካከት ይዞ ስለመውጣቱ የሚረጋገጥበት ይሆናል ማለት ነው። በአድማስ ዩኒቨርሲቲ መምህር የሆኑት አቶ ሄኖ ጓንጉል ደግሞ የመውጫ ፈተና መስጠት የከፍተኛ ትምህርት ተቋማትን የምዘና ስርዓት እንደሚያስተካክል ይገልጻሉ። በተማሪዎች ዘንድም ፉክክርን እንደሚጨምር ይናገራሉ። የዩኒቨርሲቲዎች የምዘና ስርዓት ያስተካክለዋል። በአንድ ሀገር ተመሳሳይ የትምህርት መስክ የተማሩ ተማሪዎች

አንድ አይነት የሙያ ብቃት እንዲኖራቸው ያደርጋል። በተማሪዎች መካከል ያው የኤግዚት ፈተና ለማለፍ ፍክክር ይጨምራል። ምክንያቱም እኔ ማለፍ አለብኝ በመጀመሪያ ዙር ምክንያቱም ለዚህ ነኝ እያሉ ስለሚያስቡ ፍክክሩ ይጨምራል። የሚንታይም ደግሞ ጥራቱ እየተሻለ የሆነ ይሄዳል ብዬ አምናለሁ።

ሀገራዊ የመውጫ ፈተናው በከፍተኛ ትምህርት ተቋማት መካከል የሚታየውን የውጤት አሰጣጥ ልዩነትን ለማጥበብ እንደሚያግዝም ዶክተር ደጀኔ ንጉሴ ያምናሉ። በሁሉም ተቋማት ወጥ የሆነ አሰራር እንዲኖር ያስችላል የሚል ሀሳብ አለኝ። ለምሳሌ ከመንግስትና ከግል ከፍተኛ ትምህርት ተቋማት የሚወጡ ተማሪዎች በአንድ አይነት መመዘኛ፣ ሀገራዊ መመዘኛ ታይቶ የሚያልፉበት ሂደት መኖሩ ጥሩ ነገር ነው።

ምክንያቱም ከዚህ በፊት ስንሰማ እንዳለ ነው እንደነበር ነው። በተለይ ከግል ከፍተኛ ትምህርት ተቋማት የሚወጡ ተማሪዎች የውጤት አሰጣጡ በጣም ላላ ያለ ነው የሚል ነገር አለ እና ያ አሁን በአንድ ሀገራዊ መመዘኛ ስመዘኑ ወጥ የሆነ ነገር እንዲኖር ያስችላል። የመውጫ ፈተና ለሁሉም አንድ አይነት ስለምሰጥ ከመደበኛ ፕሮግራም የሚመረቅ ከማታው ፕሮግራም፣ ከክረምት ፕሮግራም

ወጥነት ያለው ነገር እንዲመጣ ያስችላል የሚል ግምት አለ። ሆኖም ግን የመውጫ ፈተናውን ለማያልፉ ተማሪዎች ሌላ አማራጭ ካልተዘጋጀላቸው የሀገር ሸክም ይሆናሉ፣ ሀገሪቱም ለሀብት ብክነት ትዳረጋለች ይላሉ። እነኚህ ተማሪዎች ማለፍ ካልቻሉ የተዘጋጀላቸው ማዕቀፍ አለው ወይ? ኖ ዝም ብለው አላለፍም ተብሎ ነው የምትውት። እኔ ያለኝ ስጋት ካለው የተማሪ ብዛት የሚያልፍ ተማሪ ብዙ ላይሆን ስለሚችል በጣም ሸክም ይሆናል

የምል ነው። ስለዚህ የሆነ ፓኬጅ መዘጋጀት አለበት። ዝም ብሎ የምንለቃቸው ከሆነ ሌላ ችግር እንዳይፈጠር የምል ስጋት አለኝ። አቶ ሄኖክ ደግሞ በከፍተኛ ትምህርት ተቋማት ወጥ የሆነ ስርዓተ ትምህርት በሌለበት ሁኔታ አንድ አይነት የመውጫ ፈተና መስጠት ፍትሐዊነትን ያጓድላል ባይ ናቸው። ተመሳሳይ ካሪክለምና እንዲሁም በእያንዳንዱ ካሪክለም ላይ ያለው ጥልቀቱ ከአንዱ ኢንስቲትዩት አንዱ ይለያያል።

ስታንዳርዳይዝ ከሆነ ሁሉም ማንም አስተማሪ ያስተምራቸው የትም የሚማሩ አንድ አይነት ከሆነ ድረስ አንድ አይነት ፈተና ቢፈተኑ ችግር የለውም። አሁን ግን ለዚህ የሚያዘጋጃቸው የማቴሪያል ሆነ የምናምን የሪሶርስ ጋፕ አለ። ወቅ የሆነ ሥርዓተ ትምህርት ኦር ካሪክለም ሳይኖር ሁሉም ተማሪዎች ተመሳሳይ ፈተና እንዲወስዱ መደረጉ ብትሁንነት እንዲኖረው አያደርግም። የትምህርት ጥራትን ለማሻሻል ሌሎች ጥረቶችም እንደሚደረጉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ጠቅሰዋል። በሚቀጥሉት ሁለት ሳምንታት በሁሉም የኢትዮጵያ

ትምህርት ደረጃዎች ከቅድመ መደበኛ ጀምሮ እስከ አስራ ሁለተኛ ክፍል ድረስ ዲጂታል የሆነ የእንግሊዝኛ ትምህርት ማስተማሪያ እንትን አዘጋጅተናል። ከቴሌ ጋር እየተነጋገርን ነው። ዴታ ሳይጠቀሙ ተማሪዎች በእያሉበት ቦታ የእንግሊዝኛ ቋንቋን የሚማሩበትን እንትን እየፈጠርን ነው። የአስተማሪዎች ስልጠና በከፍተኛ መንገድ በቃ ስራችን ብለን የያዝነው

ስራ ነው። አስተማሪዎች ብቻ ሳይሆን የትምህርት ዳይሬክተሮችን በተለየ ሁኔታ የማሰልጠን ፕሮግራምም ጀምረናል። ሶ በጣም ብዙ እንቅስቃሴዎች ነው እያደረግን ያለ ነው። በየጊዜው እነኛን ላውንች በምናደረግ ጊዜ እንናገራለን። ምሁራኑም ለትምህርት ጥራት መሻሻል የትምህርት ስርዓቱ ላይ ብዙ መሰራት እንዳለበት አስገንዝበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ

እያዳመጣችሁት ያላችሁት በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የአርብ ምሽት ዝግጅታችንን ነው። በዝግጅቶቻችን ላይ ለሚኖራችሁ አስተያየቶች ወይም ጥቁሞች በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ ሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዶችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ

ልትገልጹን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ወደ ተከታዩ ዝግጅታችን ነው የምናልፈው። ከኢትዮጵያውያን ወላጆች በውጭ ሀገራት የሚወለዱ ሕጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የእኛ ስቶሪ ወይም የእኛ ታሪክ የተሰኘ ፕሮጀክት

ታሪክና ባህልን የሚያስተምሩ መረጃዎች ህጻናት በሚገባቸው መንገድ በመጽሐፍና በአጫጭር ፊልሞች መልክ ማቅረብ ጀምሯል። የፕሮጀክቱን መስራች ትውልድ ኢትዮጵያውያን ሄላንዳ አፈወርቅን በስራዎቿ ዙሪያ አነጋግሬያታለሁ።

የእኛ ስቶሪ ወይም ደግሞ ምናልባት የእኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛል። እና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው። ሀሳቡ እንዴት መጣ? እኔ ኢትዮጵያ ነው የተወለድኩት እና ያደግኩት። በአስራ ስድስት አመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት።

ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት።

ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም ቤተሰቡንም ባህሉንም አገሩን ማየት አትችልም እና እና እንዴት ብዬ ነው የኢትዮጵያንነቷን ፖርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር

ያስጨነቀኝ እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል። እሷ ብቻ ሳይሆን ለሌላ ኢትዮጵያን ቤተሰቦች ያሏቸው ወይ እዚያ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣልኝ። አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም

ከኢትዮጵያ ማንነትሽ ጋራ መገናኘት እንዳችሁ ያደረገሽ ሁኔታ አለ? አዎ፣ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም ጥያቄ ሲመጣብኝ

አንዳንድ ጊዜ እንዲያ ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዛ አይነት ጥያቄዎች ይመጣብኝ ነበር። መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው? ወደ አውሮፓ አቆጣጠር ሁለት ሺ አስራ ስምንት አካባቢ ነው የጀመርነው። እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል።

ማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁ። እና እስኪ መጀመሪያ ስለ መጽሐፉ ንገርኝ። ምን አይነት ታሪክ ነው በውስጡ የያዘው? ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው ብትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ

አገራችሁ ወይም ስለ አባትና እናት አገራችሁ ተናገሩ ተብላ ጨንቋታል፣ ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጨምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱን እሱንም አስገባወት። ከዛ መጨረሻ ላይ አያትያዋ ጋቢ ስርዓት አለች። ይሄ ጋቢ በጣም የሚገርም ጋርቢ ነው። ውሰጂውና እስቲ ምን እንደሚመጣ

ታያለች ብላ አያትጋ ትላታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ከሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል። እና እንደዚህ እያለ ሀገሩን በጠቅላላ እንድትጎበኝ ያደርጋታል ማለት ነው ጋቢው

በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሹ ልጅቷ ተወልዳ እዚህ ነው ያደገችው። ከዛ ደግሞ ስለማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓ ወይም ከኢትዮጵያ ውጭ የተወለዱ ህጻናት ዕለት ተዕለት ሊገጥማቸው የሚችል ጉዳይ ይመስለኛል እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰች ምላሽ ምን ይመስላል?

ልጆቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው፣ ልጄን ልጆቼን፣ እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያ ያሉ እና መጽሐፉን በጣም ነው የሚወዱት፣ ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ

እማየ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ። እንግዲህ ከሌላ ምን አይቻለሁኝ በዚሁ በየኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ አይቻለሁ እና እስኪ ስለዚህ ስራስ ንገሪኝ። ውስጥ እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ

በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነፃነት ለማውጣት ያደረጉትን እሱን እሱን ነው ያደረግ ነው። አንድ አይነት ነው። በቃ ልጆቹ ታሪካቸውን ድንቅ ሰዎች፣ ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው።

እና በፊልም በጣም ብዙ ነገር ይማራል ሰው፣ እንኳን እናለች ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው፣ እና እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው። እንዳየሁት መጽሐፉ በእንግሊዝኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለ? አዎ ሀሳብ አለ ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን

በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለብን። ኢትዮጵያ፣ በተለይ ጸሐፉን በጣም የሚፈልጉ ሰዎች ብዙ በኢንስታግራም፣ በፌስቡክ ሊጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ

የትም አገር ያለው ሰው ዳውንሎድ አድርጎ ልጆቻቸው ማንበብ ስለሚችል እሱንም አስበናል። ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ? ለህፃናቶች መጽሐፉን ለማንበብ አስባቸዋል። አዎ፣ ወላጆች ይመጣሉ ልጆቻቸውን ይዘው ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው።

ፕሮግራም አላቸው። የልጆች ማንበቢያ ፕሮግራም እነሱ ናቸው የጋበዙኝ እና በቃ ጋቤን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን። እና ብዙ ጊዜ ጥያቄ አላቸው አንዳንዶቹ መጽሐፍ መጽሐፍ ይፈልጋሉ እና ከማንነት ጋር የተያዘ ጥያቄ፣ በጣም ፈታኝ ጥያቄ ነው እና ይሄ እናንተ እያሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ ይሄ የመገንጠል ስሜትን ምን ያክል ይሞላል?

በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል። ለልጆቹ ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ እያደረጋል ብዬ እመኛለሁ። ከምድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝ እና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ።

የአሜሪካ ድምጽ የአማርኛውን አገልግሎት ነው እየተከታተላችሁት ያላችሁት። በዝግጅቶቻችን ላይ አስተያየቶቻችሁን ለማጋራት በዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም ሁለት ዜሮ ሁለት ሁለት ሃምሳ አንድ ሰላሳ አምስት ዜሮ አምስት በማለት በድምፅ ቀርሳችሁ ብታስቀምጡልን ይደርሰናል። ፕሮግራማችንን ወደ ማጠናቀቁ እየተቃረብን ነው። ከዛ በፊት ግን

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስና የቻይና ግንኙነት ለዩናይትድ ስቴትስ ዋና ስጋት መሆኑን እንደቀጠለ ነው በማለት የዛሬው ርዕሰ አንቀጽ ሀተታውን ይጀምራል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ በስታንፈርድ ዩኒቨርሲቲ ሁበር ተቋም በተካሄደ ውይይት ላይ ባደረጉት ንግግር በቅርብ ዓመታት በዢጂንፒንግ አመራር ስር ከበፊቱ በጣም የተለየች ቻይና ብቅ ብላለች ሲሉ አስረድተዋል። የቻይና ሕዝቦች ሪፐብሊክ ወይም ፒአርሲ ይበልጡኑ በሀገር ውስጥ ጨቋኝ በውጭ ደግሞ ጸበኛ ሆኗል።

ይህ በብዙ መልኩ በጥቅሞቻችንና በእሴቶቻችን ላይ ተግዳሮትን የሚደቅን ነው ሲሉም አክለዋል። ይሄ ከታይዋን ጋር በተያያዙ ጉዳዮች ላይ በጉልህ የሚታይ ነው ያለው ርዕሰ አንቀጹ ቤጂንግ ሁኔታዎች አሁን ባሉበት መልኩ እንዲቀጥሉ ከማድረግ ይልቅ ታይዋንን ለማዋሃድ ኃይልን ለመጠቀም ሀሳብ እንዳላት አመላክታለች ብሏል። ይህ ጉዳይ

ዩናይትድ ስቴትስን ብቻ ሳይሆን በዓለም ሀገሮች ሁሉ በጥልቅ የሚያሰጋ ነው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስገንዝበዋል ካለ በኋላ ርዕስ አንቀጹ በየቀኑ በታይዋን ሰርጥ በኩል የሚተላለፈው የንግድ አቅርቦት ብዛት በዓለም ምጣኔ ሀብት ላይ ትልቅ አንድምታ ያለው መሆኑንም አውስቷል።

በተለይ ደግሞ በዚህ ቀውስ የተነሳ የታይዋን የኤሌክትሪክ ኃይል ማስተላለፊያ ሴማይ ኮንዳክተር ኢንዱስትሪ ምርት ከተስተጓጎለ በኢንዱስትሪው ላይ ከባድ ጉዳት ይደርሳል ሲል

ርዕሰ አንቀጹ አሳስቧል። በመሆኑም ለእኛ ብቻ ሳይሆን ለዓለም ሀገሮች ሁሉ ሲባል የታይዋን መተላለፊያ ወይም ሰርጥ ሰላምና መረጋጋት ሊጠበቅ ይገባል፣ ልዩነቶችም በሰላም መፈታታቸውን ማረጋገጥ እጅግ አስፈላጊ ነው ሲሉ የውጭ ጉዳይ ሚኒስትር ብሊንከን አስገንዝበዋል። አያይዘውም ስለዚህም ቤጂንግ ነገሮች በጉልበትና በኃይል ከመፍታት ይልቅ በሰላም መፍታት ያለውን እርባና ወደምታስተውልበት ሁኔታ ትመለሳለች

ነገሮችን በግድ ሲብስም በኃይል ለማስፈጸም ከመሞከር ትቆጠባለች ብዬ ተስፋ አድርጋለሁ በማለት ብሊንከን ማስጠንቀቃቸውን ርዕሰ አንቀጹ አውስቷል። አክለው ብሊንከን ታይዋን እራሷን መከላከል እንድትችል ለመርዳት የገባነውን ቃል ኪዳን ለመፈጸም ባለን ቁርጠኝነት እንደጸናነን ብለዋል። ዩናይትድ ስቴትስ በታይዋን ዩናይትድ ስቴትስ ግንኙነት ድንጋጌ

በሦስቱ የጋራ መግለጫዎችና በስድስቱ ማረጋገጫዎች በመመራት በአንድ ቻይና ፖሊሲዋ ትጸናለች ሲልም ርዕስ አንቀጹ ጽሑፉን ይደመድማል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

አድማጮች የአርብ ምሽት ዝግጅታችንን በዚሁ አጠናቀቅን። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ አሉላ ከበደ፣ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ጥንቅሮች ድጋሚ እንገናኛለን። እስከዛው መልካም ምሽት። ሰላም ደሩ